የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ሰኔ 23 2016 ዓ.ም ዝግጅታችን ጀመረ። የተከራይ አከራይ የውል ስምምነትና የተከራዮች ቅሬታ። ሰዎች አሁን በጣም ብዙ ኤርትራ የጨመሩ ነው። ምክንያቱም አዋጅ ወጥፋ ምናን ብሎ ስላሰቡ ለሁለት ዓመት ማይጨመረ ራሴ ስጥቃት አይቻልም ምናምን ይባላል። ግን በጣም ጫና እያደረጉ ነው ሰው ላይ። ግን እኔ ላይ ደርሷል አሁን ላይ ማለት ነው። በአዲስ አበባ ጎሮ በተባለው ሰፈር ተከራይታ የምትኖረው ዘመናዊ በቀለን ነው የሰማችሁት። የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ መውጣቱን ተከትሎ በአዲስ አበባ ከተማ የተከራይ አከራይ ውል ስምምነት ዙሪያ ዘገባ ይዘናል። በኋላ ላይ ወደ እናንተ ይደርሳል። አሁን በገንዘብ በሞባይል በዲጂታል ውስጥ የሚሽከረከረው ገንዘብ ኖርማሊ በባንክ ውስጥ ከሚሽከረከረው እየበለጠ ነው፣ ያለ ኢኮኖሚው በዛ እየተቃኘ ነው ያለው። አሁን ደግሞ የሰማችኋቸው የዘምዘም ባንክ የሰርቪስና የትራንስፎርሜሽን ዳይሬክተር አቶ ነጂብ አልዩ አህመድ ናቸው። ዝርዝሩ በኢትዮጵያ ዲጂታል ፋይናንስና ግብይት ቴክኖሎጂ መስፋፋትን አስመልክቶ በተናገረው ዘገባ ዙሪያ ይቀርባል። ሰላም ጤና ይስጥልም ክብሯትና ክብሯን አድማጮች የዕለተ እሁድ ሰኔ 23 2016 ዓ.ም የመስታወት ዝግጅታችን ነው ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ደረጀ ደስታና አስማማው አየነው ነን። የፕሮግራሙ ዋና አዘጋጅ ሲሆን ግርማናት በምሽቱ መስኗዳችን የተለያዩ ማኅበራዊና ኢኮኖሚያዊ ጉዳዮችን የሚዳሱ ዘገባዎችን ወደ እናንተ እናደርሳለን። ዘና የሚያደርጉን ሙዚቃዎችንም አሰናድተናል። ከዚያ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምናመሻችሁ አድማጮች የምሽቱን ዜናዎች የማሰማችሁ ሲዮን ግርማ ነኝ። የትግራይ ክልል ተፈናቃዮች ከአማራ ክልል ጋራ የይገባኛል ጥያቄ ከሚነሳባቸው አዋሳኝ አካባቢዎች አንዱ ወደ ሆነው ጸለምቲ ወረዳ ትናንት ቅዳሜ መመለስ ጀምረዋል። ሙልጌታ ጽብሃ ተጨማሪ ዘገባ አለው። ትላንት ቅዳሜ ሰኔ 22 ቀን 2016 ዓ ም ከሰሜን ኢትዮጵያው ጦርነት በፊት ወደ ነበሩበት ጸለምቲ ወረዳ ማይ አይን ቀበሌ ከተመለሱ ተፈናቃዮች መካከል የሆኑት አቶ ሙላው አለማየሁ በእንዳባ ጉና መጠለያ ለሶስት ዓመታት መቆየታቸው ለአሜሪካ ድምፅ አውስተዋል። አቶ ሙላው ወደ ቀያቸው መመለሳቸውን እንዳስደስታቸው ገልጸው ከመንደራቸው ሰዎች ጋር ቀኑን በደስታ እያሳለፉት እንደሚገኙ አስረድተዋልራ ቤተሰብ ከየቤቱ አቶ ጉዑሽ አስገዶም የተባሉ ሌላ ተመላሽ ተፈናቃይ በበኩላቸው ወደ ቀያቸው በመመለሳቸው እንዳስደሰታቸው ገልጸው ስጋትም እንዳላቸው ተናግረዋል። ታጣቂዎቹ እስካሁን አልወጡም፣ እንደሰማነውም ትጥቃቸውንም አላወረዱም። ዛሬ ሌሊት ምን ይደርስብን ይሆን በሚል በስጋት ነው ያደርነው። ህዝቡ፣ እንኳን በደህና መጣችሁ ብሎ በመልካም ነው የተቀበለን። የሚያሳስበን የታጣቂዎቹ ነገር ነው። ትላንት ቅዳሜ ከማይ አይኒ ከማይ አንበሳ ከመድሃኔ ዓለምና ውህደት ከተባሉ ቀበሌዎች የተፈናቀሉ ከ1500 በላይ ተፈናቃዮች እንደተመለሱ ተገልጿል በዛሬው እለትም የሰባት ቀበሌዎች ተፈናቃዮች እንደሚመለሱ ከተፈናቃዮቹ ሰምተናል በጉዳዩ ላይ የጠየቅናቸው የጠለምት አማራ ወሰንና ማንነት አስመላሽ ኮሚቴ ሰብሳቢ አለቃ አለና አሰጋም ከሰሜን ኢትዮጵያው ጦርነት በኋላ በአማራ ክልል መንግስት ቁጥጥር ስር በገባው የጠለምት ወረዳ የተመሰረተው አስተዳደር የጸጥታ መዋቅር ከሶስት ቀናት በፊት በግዳጅ ስራ እንዲያቆም መደረጉ አስታውቀዋል። በስራ ላይ የቆየው ፖሊስና የጸጥታ መዋቅሩ ወደ አደርቃይ አካባቢ መንቀሳቀሳቸውን ገልጸው እርሳቸው ጨምሮ ሌሎች አመራሮች ግን ከአካባቢው አለመልቀቃቸውን የኮሚቴው ሰብሳቢ ተናግረዋል። በአካባቢው የጸጥታ ስጋት መኖሩን ጠቁመው መንግስትም ይህንኑ ተገንዝቦ ነዋሪው ህብረተሰብ የራሱን የጸጥታ መዋቅር እንዲዘረጋ ማድረግ ይኖርበታል ብለዋል። ተወዳዳሪዎቹ ምንም አይነት ሞ የጸጥታ መዋቅር ባለመኖራቸው ምክንያት በሰርቦ ገብነት አካባቢ መቆጣጠር ይችላሉ። በበረሃ ይገባሉ። ግድያ ይበዛል፣ ዘረፋ ይበዛል። ስለዚህ ምንም ያስተዳደር በሌለበት ሰዓት የተወሰነ ጊዜ መቼ ነው የሚለው ባላውቅም እስካሁን ድረስ ግን ባለው ሶስተኛ ቀኑ አድርጓል። ከበየቦችም የከተማ አስተዳደሩም ስራ ከሚያቆም የጸጥታ ኃይልም ወደ ደስበተዳደር ወጥቷል። የጠለምት የወሰንና ማንነት አስመላሽ ኮሚቴ ሰብሳቢ እንደ መሆናቸው በአካባቢው ላይ ያላቸውን የወሰንና የማንነት ጥያቄ በቦታው ላይ ሳሉ ማቅረባቸው እንደሚቀጥሉም አለቃለን አሰጋ አክለው አመልክተዋል። ከሰሜን ኢትዮጵያው ጦርነት በፊት የጠለምት ወረዳ እየተባለ በትግራይ ክልል ውስጥ ውስጥ የነበረው አካባቢ ከጦርነት በኋላ የጠለምት ወረዳ ተብሎ በአማራ ክልል መንግስት በተዋቀረ አስተዳደር እየተመራ እንደሚገኝ ይታወቃል። በፌዴራሉ መንግስት እንዲሁም በፕሪቶሪያው የሰላም ስምምነት አከራካሪ እየተባሉ ከሚጠሩት የትግራይና የአማራ ክልሎች አዋሳኝ አካባቢዎች አንዱ በሆነው በዚሁ አካባቢ ተመላሽ ተፈናቃዮች ከነዋሪ ህብረተሰብ ጋር በመሆን የጋራ አስተዳደር ካቋቋሙ በኋላ ይገባኛል ጥያቄው በህዝበ ውሳኔ ምላሽ እንደሚያገኝ በፌዴራሉ መንግስት መገለጹ ይታወሳል። ለአሜሪካ ድምጽ ሙልጌታ አጽብሃ ከመቀለ። ደሴን የጎበኙት ጠቅላይ ሚኒስትር አብይ ከታጣቂዎች ጋር ለመነጋገር ዝግጁነታቸውን ገለጹ። መስፍን አራጌ ስርስራለው፣ ትናንት ቅዳሜ ሰኔ 22 ቀን 2016 ዓ ም በደሴ ከተማ ተገኝተው ከተለያዩ የህብረተሰብ ክፍሎች ተውጣጥተዋል ከተባሉ ነዋሪዎች ጋር መወያየታቸውን በፌስቡክ የማህበራዊ ትስስር ገጻቸው ያስታወቁት ጠቅላይ ሚኒስትር አብይ አህመድ ከመንግስታቸው ጋር በትጥቅ ግጭት ውስጥ ለገቡት የፋኖ ቡድን ታጣቂዎች የሰላም ጥሪ አቅርበዋል። ጠቅላይ ሚኒስትሩ በውይይቱ ላይ የሃይማኖት አባቶች፣ የሀገር ሽማግሌዎችና ወላጆች ትጥቅ ያነሱ ኃይሎችን ወደ ሰላም እንዲመጡ በማድረግ የድርሻቸውን እንዲወጡ ጠይቀዋል። ወንድሞቻችን በግራ በቀኝ የወጡትን መክራችሁ መልሱ። አያስፈልግም። እኛ የምንፈልገው ሰላም ነው። እኛ የምንፈልገው አብረን መስራት ነው። እኛ የምንፈልገው ትብብር ነው። በዚያ መንገድ ምንም አይነት ውጤት እንደማይመጣ እናውቀዋለን። በዚያ መንገድ ምንም አይነት ድል እንደማይመጣ እናውቀዋለን። ብንተባበር ግን መልካም ሀገር እንገነባለን። ብንተባበር ግን የጸናች ኢትዮጵያን ለልጆቻችን እናስረክባለን። ብንባላ ግን፣ ብንገዳደል ግን፣ ብንጠላለፍ ግን አሁንም ችግር ለነገም ችግር እና ሸጋግር እንደሆነ እንጂ ጥቅም የለውም። የወሎ ሽማግሌዎች፣ የወሎ እናቶች ልጆችን በመምከር በማስታረቅ ከዚህም አልፋችሁ ሌላም ክልል በማስማማት ኢትዮጵያ የሰላምና የልማት የብልጽግና ሀገር እንድትሆን ሚናችሁን እንድትወጡ በታላቅ ትህትና አደራ ልላችሁ እፈልጋለሁ። ባለፈው ሳምንት በባህር ዳር ከተማ የተካሄደው የሰላም ጉባኤ ተሳታፊዎች በጫካ ለሚገኙ ወንድሞች በሚል ለጠሯቸው ኃይሎች በውይይትና በድርድር ወደ ማህበረሰቡ ተቀላቅለው በሀገራዊ ምክክሩ በመሳተፍ የህዝቡን ሁለንተና ችግር በመፍታት ታሪካዊ ኃላፊነታቸውን እንዲወጡ በግጭቱ አውድ ውስጥም የታሰሩ ፖለቲከኞች፣ ምሁራን፣ ጋዜጠኞችና ተጽዕኖ ፈጣሪ ዜጎች እንዲፈቱ በአቋም አቋም መግለጫቸው መጠየቃቸው ይታወሳል። ጠቅላይ ሚኒስትሩም በትላንቱ የደሴ ጉብኝታቸው ላናገሯቸው የሃይማኖት አባቶችና የሀገር ሽማግሌዎች በመንግስታቸው የሰላም ጥረቱ እንዲሳካ ለውይይቱ ዝግጁ መሆኑንም አረጋግጠዋል። የጀመርነው ልማት፣ የጀመርነው ሰላም፣ የጀመርነው አብሮነት እንዲቀጥል ዛሬም እንደትናንቱ ገራገሩ፣ ደጉ ቅኑ የወሎ ሕዝብ ከጎናችን እንዲሆን አደራ እያል እኛ አቅማችን በፈቀደ ሁሉ የገባንላችሁን ቃል ለመፈጸም እስከ መጨረሻዋ ቀን የምንተጋ መሆኑን በድጋሚ ላረጋግጥላችሁ ፈልጋለሁ። በአማራ ክልል የተፈጠረው የጸጥታ መደፍረስ ከክልሉ አቅም በላይ እንደሆነ በመገለጹ ላለፉት አስር ወራት ተደንግጎ የቆየው የአስቸኳይ ጊዜ አዋጅ የህግ ተፈጻሚነት ባለፈው ግንቦት አራት ቀን ቢገባደድም በክልሉ የተለያዩ አካባቢዎች ትጥቃዊ ግጭቶች መቀጠላቸውን ነዋሪዎች ለአሜሪካ ድምጽ ገልጸዋል። በተያያዘ ተያዘ በገበታ ለትውልድ ፕሮጀክት ውስጥ በተካተተችውና ከደሴ 30 ኪሎ ሜትር ርቀት ላይ ባለችው ለጎ ሐይቅ አካባቢ የተገኙት ጠቅላይ ሚኒስትሩ የዘንድሮውን የአረንጓዴ አሻራ ችግኝ ተከላ መርሃ ግብር ማስጀመራቸውን መንግስታዊ የሆኑ ብዙሀን መገናኛዎች ዘግበዋል። ጠቅላይ ሚኒስትር አብይ በፌስቡክ የማህበራዊ ትስስር ገጻቸው ባጋሩት መልእክትም ያደረጉት ውይይትና የጎበኟቸው የልማት ስራዎች አመርቂ መሆናቸውን ገልጸዋል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፍላችሁን የእሁድ ምሽት ፕሮግራም ነው። በናይጄሪያ ሰሜናዊ ምስራቅ ቦርኖ ግዛት ትላንት ቅዳሜ ሰኔ 22 2016 ዓ ም ሴት አጥፍቶ ጠፊዎች ፈጽመውታል በተባለ ተከታታይ ጥቃት ቢያንስ 18 ሰዎች ሲገደሉ 30 ሰዎች መቁሰላቸውን የአካባቢው የድንገተኛ አደጋ አስተዳደር ኤጀንሲ ኃላፊ ተናግረዋል። ቦርኖ ለ15 ዓመታት በዘለቀው የእስላማዊ አማጽያን ቡድኖች ጥቃት ሰዎች በሺዎች የተገደሉበትና በሚሊዮኖች ከቀያቸው የተፈናቀሉበት ቦታ ነው። የናይጄሪያ ጦር የታጣቂዎቹን አቅም ቢያጣጥለውም አሁንም በሰላማዊ ሰዎችና በጸጥታ ኢላማዎች ላይ ገዳይ ጥቃቶች የደረሱ ናቸው። የቦርኖ ግዛት የድንገተኛ አደጋ አስተዳደር ኤጀንሲ ዋና ዳይሬክተር ባርኪንዶ ሳኢዱ እንዳሉት አጥፍቶ ጠፊዎቹ በገዋዛ ከተማ እንዳደረሷቸው በተጠረጠሩ የተናጥል ጥቃቶች በሰርግ፣ በቀብር ስነስርዓትና በሆስፒታል በርካታ ሰዎችን ገድለዋል፣ ብዙዎችንም አቁስለዋል። በዓይነቱም በመጠኑም ዘግናኝ ነው በተባለው በዚሁ ጥቃት አስራ ስምንት ሰዎች መሞታቸውን የገለጹት አቶ ሳኢዱ ከተጎጂዎቹም ሕጻናት ጎልማሶችና ነፍሰ ጡር እናቶች እንደሚገኙበት ተናግረዋል። በመጨረሻም ዛሬ እሁድ ሰኔ 23 ቀን 2016 ዓ.ም በሰሜናዊ ጋዛ ወደሚገኘው ሸጃያ ሰፈር የዘለቁት የእስራኤል ወታደሮች ወደ ደቡብ ምዕራብና ማዕከላዊ ራፋ በጥልቀት በመግባት በትንሹ ስድስት ፍልስጤማውያንን ገድለው በርካታ ቤቶችን ማውደማቸውን ነዋሪዎች ተናገሩ። ከአራት ቀናት በፊት ወደ ሸጃያ የተመለሱት የእስራኤል ታንኮች በብዙ መኖሪያ ቤቶች ላይ አነጣጥረው በመተኮሳቸው ነዋሪዎች በየቤታቸው ታግተውም ለመውጣት እንዳልቻሉ ገልጸዋል። የእስራኤል ጦር ባለፉት ቀናት በሼጃያ የሚንቀሳቀሱ ኃይሎች ላይ ወሰድኩት ባለው እርምጃ ብዙ ፍልስጤማውያን ታጣቂዎች መገደላቸውን በርካታ የጦር መሳሪያዎችን ማግኘቱንና ወታደራዊ መሰረተ ልማቶችንም አውደሙን አስታውቋል። ትላንት ቅዳሜ በሰሜናዊ ጋዛ ሁለት እስራኤላውያን ወታደሮች መሞታቸውን የአገሪቱ ጦር ሳይገልጽ አላለፈም። አድማጮች፣ ለዜናው የተመደበው ጊዜ በዚያ በቃ። ከቀሪ የእሁድ ምሽት የመስታወት ስግስቶቻችን ጋር አብራችሁን ቆዩ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ሰኔ 23 2016 ዓ ም የመስተዋት ዝግጅታችን ነው። ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅታችንን እንደተለመደው በሙዚቃ ነው የምንጀምረው። ልክክ ነው ደረጀ። አድማጮቻችንም የትኛው ሙዚቃ እንደምንመርጥ እየጠበቁን ይመስለኛል። እኛም ተዘጋጅተናል። የፕሮግራማችን መክፈቻ የተወዳጁ ፀሐይ ዮሐንስ ፍንጭቷ በሚለው ሙዚቃ ነው። ዘና ብለን እንመለስ። ዝግጅታችንን እንደተለመደው በሙዚቃ ነው የምንጀምረው። ልክክ ነው ደረጀ። አድማጮቻችንም የትኛው ሙዚቃ እንደምንመርጥ እየጠበቁን ይመስለኛል። እኛም ተዘጋጅተናል። የፕሮግራማችን መክፈቻ የተወዳጁ ፀሐይ ዮሐንስ ትንጭቷ በሚለው ሙዚቃ ነው። ዘና ብለን እንመለስ። we it's a rocket.

you I'm the የሸቃ <Sýstasy> ልብኔ Yes, yes, yes, yes, ቀጣይ የዮሐንስ ፍንጭቷ የተሰኘው ሙዚቃ ነው። ሰምተና የተመለስ ነው። አሁን ወደ መጀመሪያው የምሽቱ መሰናዳችን ንለፍ። የመጀመሪያው መሰናዷችን የተከራይ አከራይ የውል ስምምነትና የተከራዮች ቅሬታን ይመለከታል። በመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ መውጣቱን ተከትሎ በአዲስ አበባ ከተማ የተከራይ አከራይ ውል ስምምነት እየተካሄደ ይገኛል። የውል ስምምነቱ የኪራይ ዋጋንና የተከራዩን የቆይታ ጊዜ የሚወስን ከመሆኑ ጋር ተያይዞ ከውል ስምምነቱ በፊት ቤት ልቀቁ በሚል በአከራዮች ጫና እየደረሰባቸው መሆኑን ተከራዮች ለአሜሪካ ድምፅ ተናግረዋል። የከተማ አስተዳደሩ በበኩሉ አዋጁ ከወጣበት ቀን ጀምሮ በሕግ ከተቀመጠው አሰራር ውጭ የመኖሪያ ቤት ዋጋ ጭማሪ ማድረግና የነበረውን የኪራይሉ ማቋረጥ በጥብቅ የተከለከለ መሆኑን ገልጿል። የማህበራዊ ሳይንስ ባለሙያዎች በበኩላቸው ሕጎች ሲወጡ የሕብረተሰቡን ማህበራዊ መስተጋብር ላይ ጫና እንደማይፈጥሩ ማረጋገጥ ይገባል ይላሉ። አስማማው፣ እንግዲህ በዚህ ጉዳይ ላይ ተከራይና ባለሙያዎችን አናግረህ ተከታዩን አዘጋጅተሃል። ወደዚያው ንለፍ። ዋና መዲናዋን አዲስ አበባን ጨምሮ በከተሞች ከቤት ኪራይ ጋር የተያዙ ችግሮችን ያስተካክላል በሚል ከሶስት ወራት በፊት በሕዝብ ተወካዮች ምክር ቤት የጸደቀው የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ትግበራ መጀመሩን ተከትሎ ከውል ስምምነቱ በፊት ቤት ልቀቁ በሚሉ አከራዮች ጫና እየደረሰባቸው መሆኑን ለአሜሪካ ድምፅ አስተያየታቸውን የሰጡ ተከራዮች ተናግረዋል። በአዲስ አበባ ከተማ ጎሮ በተባለው ሰፈር ተከራይታ የምትኖረው ዘመናዊ የበቀለ ካለፈው ሰኔ አንድ ቀን 2016 ዓ ም አንስቶ በከተማው መተግበር በጀመረው የአከራዮችና የተከራዮች ህጋዊ ውል ስምምነት ምዝገባ የአከራዮች ጫና ከደረሰባቸው መካከል አንዷ ናት። በጣም ብዙ ኤርትራ የጨመሩን። ምክንያቱም አዋጅ ወታ ምናምን ብሎ ስላሰቡ ለሁለት አመት ማይጠመረ ራሽ ስጣት አይቻልም ምናምን ይባላል። ግን በጣም ጫና እያደረጉ ነው ሰው ላይ ግን እኔ ላይ ደርሷል። አሁን ላይ ማለት ከጫምሪ ውጪ ምናምን ነገር በቃ ብዙ ጫና አለ። በጣም ልክፍል ነው ለው ግማሽ ጎኑ ግንብ ነው፣ ከአጥር ጋር የተያያዘ ነው። ሌላው ደግሞ እንዳለ ቆርቆሮ ነው። ቤቱ ማለት ነው ተከራይተን የምንኖርበት እና ሶስት ሺ ነበር የምከፍለው እና አሁን አንድ ሺ ብር ጨምረዋል ማለት ያለዛ ለቀሽ ውጪ ግን አሁን ክረምት ነው ማስወጣት ናም እንዴት ነው ከባድ አይደለም ወይ ብዬ ስላቸው እኔ አይመለከተኝም ምናምን ነገር ነው የሚሉት ለህጉ አልገዛም ነገር ነው በቃ ንግግሩ ማለት ነው ሁላ ያለው ጫነ እንደዛ እኔ ብዙ ጊዜ ተከራይቼ ኑሬ ያውቃሉ ግን አሁን ላይ በጣም ከባድ ነው ያለው ነገር ያልተመጣጠነ ነገር ነው እየተካሄደ ያለው በአዋጁ መሰረት ተዋዋይ ወገኖች ህጋዊ ውላቸውን በጽሁፍ እያቀረቡ መዋል የሚጠበቅባቸው ሲሆን የመኖሪያ ቤት አከራዮች በፈለጉ ጊዜ የኪራይ ዋጋ መጨመርንና የውድ ዘመኑ ሳይጠናቀቅ ተከራይን ከቤት ማስወጣትን አጥብቆ ይከለክላል። አከራይ የዋጋ ጭማሪ ማድረግ የሚችለውም ተቆጣጣሪ አካል በዓመት አንድ ጊዜ የአገሪቱን የኢኮኖሚ ሁኔታ ከግምት በማስገባት በሚያደርገው የኪራይ ዋጋ ጭማሪ መሰረት እንደሆነ ይደነግጋል። የህግ ባለሙያና ጠበቃ አቶ ዳዊት ገብሩ አዋጁ ሲረቀቅ በቂ ውይይት ሊደረግበት ይገባ እንደነበር አንስተው አንዳንዶቹ ድንጋጌዎች ሀብትን የማልማት ህገ መንግስታዊ መብትን እንደሚጋፉ ያመለክታሉ። አንደኛው ዋነኛው አዋጁ ገና በነጋሪት ጋዜጣ መታተም ሳይጠብቅ ከጸደቀበት እለት ጀምሮ ተግባራዊ እንደሚደረግ ነበረ ተደርጎ ህጉ የወጣው ያ ደግሞ ትንሽ የራሱን የቻለ ክፍተት ፈጥሯል የሚል እምነት አለ። በተለይ በዘርፉ ላይ ያሉ ሰዎች ማህበረሰቡ ጨምሮ ውይይት የሚደረግበት ኖሮ አሁን የምናያቸው ዝግቦች ላይ ላይነሱ ይችላሉ። ሌላው ቀደም ብሎ በነበረ የመኖሪያ ኪራይ ውል የውል ቆይታ የሚወሰነው ነው በአመዛኙ አከራይ በቁፍቃድ ነበር። አዲሱ አዋጅ ግን ያው አዋጁ ከመውጣቱ በፊት ጽሁፍ የተጠበቀ ኪራይ ውል ካልሆነ በስተቀር ከሁለት አመት ሊያንስ እንደማይችል አንቀጽ ስድስት ንዑስ አንቀጽ አንድ ያሳያል። ስለዚህ አንድ ወል ኪራይ ውል መዘጋጫ ታበት ከተባለ ለሁለት አመት በሆነ በሚያሳያል። ሌላው አወዛጋቢ የሚያስብል ነው የሁለት አመት የኪራይ ውል ዘመን ጸምጦ ማለት በተለይ ከውርስ ጋር ከሽያጭ፣ ከእዳ በማንኛው መንገድ ስተላለፍ ለሌላ ሰው ስተላለፍ ለተከራዩ ስድስት ወር ማስጠንቀቂያ መስጠት ማለት ሪዝነብል አይመስለኝም። ሪዝነብል የማያስጠፋ ግንባታ ትፈጽም ስላለ ከመሬቱ ጋር ወይ ከይዞታ ጋር በተያያዘ ታደረጋቸው የምትችላቸው የንግድ እንቅስቃሴዎች ሊኖሩ ይችላሉ እና ከሀገሪቷ የግንባታ ፖሊሲን ከማልማት ጥያቄ ጋር በተያያዘ ራሱ የቻለ ጥያቄ ሊያስነሳ ይችላል እና የዚህ ሁሉ መነሻ ችግር ሊሆን የሚችለው ያ አዋጅ ከመውጣቱ በፊት ውይይት አልተደረገበትም። ስለዚህ የመኖሪያ ቤት አቅርቦትን መንግስት የሚያስፋፋበት መንገድ በተቻለ መጠን እንደ አንድ አማራጭ ማየት ሲገባው እንደዚህ ስትሪክት የሆነ የቁርጥር አዋጅ ማውጣቱ ትንሽ ተጽዕኖ ይፈጥራል ብዬ አስባለሁ። በተለይ ከህገ መንግስታዊ ጥያቄና ከማልማት ጥያቄ በተያያዘ ራሱ መቻለ ክፍተት ሊፈጠ ይችላል የሚል እምነት አለ። በዋቸሞ ዩኒቨርሲቲ የሶሻል አንትሮፖሎጂ መምህር የሆኑት አቶ አንዷ ለማሰፋ እንደሚሉት ደግሞ የህጉን መውጣት ተከትሎ የአከራዮችና ተከራዮች ግንኙነት መሻከላቸው አብረው በሚኖሩ ማህበረሰቦች መካከል ያለውን ጤናማ ማህበራዊ መስተጋብር ያበላሻል። ስለዚህም ህጎቹ ሲወጡ በህብረተሰቡ ማህበራዊ መስተጋብር ላይ ጫና እንደማይፈጥሩ ማረጋገጥ እንደሚገባ አቶ አንዷለም አስገንዝበዋል። አንድ አከራይና ተከራይ አንድ ቤት ውስጥ አንድ ግቢ ውስጥ ነው የሚኖሩት። በመካከላቸው የገነቡት መተማመንና ቤተሰባዊነት አለ። አሁን ይህምን ነገር በህግ አምጥታችሁ ሰሩ ሲባል ሰዎች የዛን ህግ ጠቀሜታ ካልተረዱ ማህበራዊ ግንኙነቱን ትንሽ ይጎዳል። አሁን እንደምናየው ለምሳሌ አንዱን ይጠቅስልን ለሁለት አመት መውል መፈጸም የምትችለው ሲባል በፊት አስር አመት እንዲቀመጥ ይችላል ተከራዩ ፎርዳድ ማተር ነገር ግን አሁን በሁለት አመት እጊ ሰወር ሲባል ምናልባት በሁለት አመት ውስጥ ይህንን ሰው ብፈልገው ቤቴ ብፈልገው ማስለቀቅ አልችልም እና አሁኑ ይልቀቅ ወደሚል ነገር ይመጣል። ይሄ በፊት የነበረውን ጥሩ ማህበራዊ ግንኙነት በመካከላቸው ወደ ሌላ መልክ ይቀይረዋል ማለት ነው። ሰዎች መሀል ያለውን ማህበራዊ ግንኙነት ሊጎዳ ይችላል። ሶ እኔ በተለይ እንደ አንድ ማህበራዊ ሳይንስ ሰው የምመለከተው እኛ ሀገር ያለውን አውድ በደንብ ትኩረት ብንሰጥ እና ህጎቻችንም ላይ ይህንን ማህበራዊ ግንኙነታችንን በደንብ ግንዛቤ ውስጥ የሚያስገቡ ህጎች ሊወጡ የሚል ነው። ማለትም የወጡ ህጎች ላይ ወይንም አሁን የወጣ ህግ ላይም ይህ አዋጅ ወደ ተግባር ሲተገበር በሰዎች መሀል ያለው ማህበራዊ ግንኙነት ሳይጎዳ የሚቀጥልበት ሁኔታ ላይ ሞር ቢሰራ የሚል ምልከታ ነው ያለኝ። የአዲስ አበባ ከተማ አስተዳደር በአስራ አንድ ክፍለ ከተሞች እስከ ሰኔ ሰላሳ እንደሚቆይ የገለጸውን የአከራይና ተከራይ የውል ስምምነት ምዝገባ ካለፈው ሰኔ አንድ ቀን ጀምሮ እያካሄደ እንደሚገኝ አስታውቋል። ይህን እያስፈጸመ የሚገኘው የከተማዋ ቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅዱስ ወልደ ጊዮርጊስ አስተያየት እንዲሰጡን ለጠየቅናቸው ፈቃደኝነታቸውን ገልጸው ቆይተን እንደውላቸው በነገሩ መሰረት ደጋግመን በእጅ ስልካቸው ላይ ብንደውልም ስልካቸውን ባለማንሳታቸው የመንግሥትን ምላሽ ለማካተት ሳንችል ቀርተናል። ነገር ግን የአከራይ ተከራዮች ከወጣበት ቀን ጀምሮ በሕግ ከተቀመጠው አሰራር ውጭ የመኖሪያ ቤት ዋጋ ጭማሪ ማድረግና የነበረውን የኪራይ ውል ማቋረጥ በጥብቅ የተከለከለ መሆኑን ቢሮ ማስተዋወቁን የአገር ውስጥ ብዙሃን መገናኛዎች ዘግበዋል። ተገቢውን ቁጥጥርና ክትትል እንደሚያደርግም የገለጸው የአዲስ አበባ ቤቶች ልማትና አስተዳደር ቢሮ የሕግ ክልከላውን ተላልፎ በተገኙ አከራዮች ላይ እርምጃ እንደሚወስድም አሳስቧል። የግለሰቦችን ቤት ተከራይታ የምትኖረው ትኖረው ዘመናዊ ይህን የከተማ አስተዳደሩን ማሳሰቢያ መነሻ በማድረግ ከአከራዮች ደረሰብኝ የምትለውን ጫና በአካባቢ ለሚገኘው የመንግሥት አካል ለማሳወቅ ስለማሰቧ ትናገራለች። ይሁንና የወረዳዎች አገልግሎት አሰጣጥ ችግሩን ለመፍታት ያስችላል ብላ ተስፋ እንደማታደርግ ግን ትገልጻለች። በጣም ዝቅተኛ ህብረተሰብ መኖር እያቃት አሁን ላይ ምክንያቱም እንደ እንደኔ አይነቱ ሰው አሁን ለምሳሌ ምንሰራው የምናገኘው ደሞዝ እና የቤት ኪራያችን በፍጹም አይመጣጠንም። ማለት ጣልቃ ቢገባ አሁንም እንዲቀጥልበት ንምል አሁንም እየተሰራለ ነገር ያለው ጥሩ ነው፣ በጣም ደስ ይላል። ግን አሁን ሰው ለህግ አንገዛም ነገር ነው በቃ ማለት ምን ታመጫለሽ ነገር ነው ያለኝ ማለት ነው። እና ህግ ማውጣት ብቻ ሰው ተፈጻሚነት ነው በጣም መሰራት አለበት። አሁን ቀበሌ ስትሄድ በጣም ነው የሚያንገላቱት። በተለያየ መንገድ ይጫሉ ቀበሌ እና በቃ የሆነ ነገር ነው የሚፈልጉት። ብር ያለ ሰው ብቻ መኖር የሚችለው በቃ ባንስሳለን እና የሆነ ተሰሚነት የለህም እና ያን ነገር መንግስት ቢያጠናክርበት ጥሩ ነው ብዬ አስባለሁ። የህግ ባለሙያው አቶ ዳዊት ገብሩ አዋጁን ለመተግበር የወጡ መመሪያዎች ሲተገበሩ ለሚያጋጥሙ ችግሮች አስተዳደራዊ መፍትሄ በመስጠት የአከራይና ተከራይ እንግልትን መቀነስ እንደሚገባም ይመክራሉ። አሁን የአንድ ወር ምዝገባ ተብሎ እየተፈጸመ ያለው ሌላ አንድ ኤክስቴንሽን ሌላ ተጨማሪ ጊዜ አንድ ወር የሚጨመርበት እድል ቢፈጠር ከአዋጁ ከወጡ በፊት የነበሩ ውሎች ባሉበት ይቀጥላሉ ይላሉ። ከሌለ ግን አዲስ ውል ለሚፈራረሙት። ስለዚህ አዲስ ውል ለመፈራረም ብሎ አከራዮች ተከራዮችን እያስወጡ ያሉት ወይ ደግሞ ተጨማሪ የቤት ኪራይ እንዲጨምሩ እያስደረጉ ያሉት ከዚህ አንጻር ያው ቅድም እንዳልኩት አስተዳደራዊ መፍትሄ መንግስት ቢሰጥበት የተሻለ ይሆናል የሚል እምነት አለን። የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ትግበራ ገና ከጅምሩ ጥያቄዎች እየተነሱበት ቢሆንም መንግስት ግን በአገሪቱ ውስጥ ያለውን ፍትሐዊ ያልሆነ የቤት ኪራይ ዋጋ ጭማሬን በህግና በስርዓት እንዲመራ በማድረግ ለችግሩ አፋጣኝ መፍትሄ ያመጣል ብሎ እንደሚያምን በተደጋጋሚ ይገልጻል። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ። አድማጮች የተከራይ አከራይ የውል ስምምነትና የተከራዮች ቅሬታን አስመልክቶ የተጠናቀረውን ዝግጅታችንን ነው የተከታተላችሁት። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስተዋት መሰናዳችን እየተከታተላችሁ ያላችሁት በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ መከታተል ትችላላችሁ። አት ቪኦኤ አማሪክ የፌስቡክ ሃሽታግ ቪኦኤ አማሪክ የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከተሉን፣ አስተያየታዎቻችሁንም አጋሩን። ተከታዩ መሰናደሯችን ደግሞ በኢትዮጵያ የዲጂታል ፋይናንስ እና ግብይት ቴክኖሎጂ መስፋፋትን ይመለከታል። በኢትዮጵያ የፕላን ልማት ሚኒስትር ዶክተር ፍጹም አሰፋ በአስር ወራት ውስጥ ስድስት ነጥብ ሰባት ትሪሊየን ብር በዲጂታል መልክ መተላለፉን ሰሞኑን በሰጡት ማብራሪያ አስታውቀዋል። በተለያዩ የዲጂታል መተግበሪያዎች ወደ 56 ቢሊዮን ብር ጥቃቅን ብድር መሰጠቱትና 57 ቢሊዮን ብር በቁጠባ መልክ መግባቱን ገልጸዋል። አዎ፣ ልክ ነው። ሚኒስትሩ አይን የተናገሩት የመቶ ቀናት የስራ አፈጻጸም ግምገማ ሪፖርት የ2016 10 ወራት የማክሮ ኢኮኖሚና የዘርፎች ዋና ዋና አፈጻጸም ሪፖርት ባቀረበበት ወቅት ነው። የአሜሪካ ድምፅ ያነጋገራቸው የዲጂታል ቴክኖሎጂዎች ተጠቃሚዎችና ባለሙያዎች የዲጂታል ፋይናንስና ግብይት መስፋፋቱን ተናግረዋል። የዓለም ባንክን ጨምሮ በዘርፉ ያሉ ዓለም አቀፍ የዲጂታል መረጃ ሰጪ ተቋማት በኢትዮጵያ እየተመዘገበ ያለውን ፈጣን ለውጥ አድንቀዋል። ይሁን እንጂ የዲጂታል አካውንት ካላቸው ውስጥ ክፍያውን የሚጠቀሙት የአዳጊ አገሮች ኢኮኖሚ ካለበት የ57 ከመቶ አማካይ አሃዝ በታች 42 ከመቶ መሆናቸውን አመልክተዋል። ዘመድ እንግዲህ በዚህ ዙሪያ የዘምዘም ባንክ የሰርቪስ እና የትራንስፎርሜሽን ዳይሬክተር አቶ ነጂብ አልዩ አህመድ የወርካስ ማርኬቲንግ ድርጅት መስራችና ባለቤት ዘካሪያ አሊን አነጋግርሃል። እንዲሁም የዲጂታል ፋይናንሽል ቴክኖሎጂ ፔንቴክ ተቋም ድርጅት አሰልጣኝና አማካሪ አቶ በረከት ቦጋልንና የመተግበሪያዎቹ ተጠቃሚ የሆኑትን የአዲስ አበባ ነዋሪ አቶ ሙባረክ አበበን ጭምር በማነጋገር ወደ አጠናቀርከው ዘገባ ንለፍ። አብዛኛውን የህይወታቸውን እንቅስቃሴ ከዲጂታል ቴክኖሎጂ ጋር እንዳቆራኙ ከሚናገሩት ኢትዮጵያውያን መካከል የዲጂታል ቴክኖሎጂ ህይወቴ ነው የሚሉት የአዲስ አበባው ነዋሪ አቶ ዘካሪያ አሊ አንዱ ናቸው። ዲጂታል ቴክኖሎጂ አለም አጋነን በአጭሩ ያው ህይወቴ ነው ብዬ ነው ማስበው። ስራዬን የምሰራው በዛ ነው፣ በኢሜይል ነው፣ በዋትሳፕ ነው፣ አንዳንዴም እነዚህ አዳዲስ የመጡ በቴሌግራም በእነሱ ነው ክፍያዬን የምከፍለው። አሁን እኔ ምንም አይነት የኤቲኤም ካርድ አልጠቀምም። እዚህ አዲስ አበባ ስከፍል አልፎ አልፎ ካሽ ከፍላለሁ። አብዛኛውን በትራንስፈር ነው፣ ያው ዲጂታል ትራንስፈር የምጠቀመው። ትራንስፖርቴን የማዘው በዚሁ በዲጂታል አፕሊኬሽን ነው፣ እነራይድ ፈረስ ይባላሉ አሉ ምከፍላቸውም ወይ ትራንስፈር ነው ወይ በቴሌብር ትራንስፈር ነው። ስለዚህ በአጭሩ በቃ እያንዳንዱ ዕለት ተዕለት እንቅስቃሴ ላይ ዲጂታል ቴክኖሎጂ በአይኖር። አሁን ስልኬ ቢጠፋ እንዴት እንደምታሰር መገመት ይቻላል። የዲጂታል ቴክኖሎጂውን በተለያዩ መተግበሪያዎች ለተለያዩ አገልግሎት እንደሚጠቀሙ የሚናገሩት ሌላው የአዲስ አበባ ነዋሪ አቶ ሙባረክ አበበ ለምን ለምን እንደሚጠቀሙበት ይዘረዝራሉ። የዲጂታል ቴክኖሎጂው በተለያዩ ፕላትፎርሞች እና በተለያዩ ዲቫይሶች ነው የሚጠቀመው በላፕቶፕ ወይም በሞባይል ላይ የምጠቀማቸዋል ነው። ለምሳሌ በባንኪንግ ሲስተም ላይ ዲጂታል ባንኪንግ ሲስተም ላይ ሞር እነዚህ ከምንይዛቸው የጥሬ ገንዘብ ጋር ተያይዞ ለመቀነስ ሙሉ በሙሉ በሚባል ደረጃ ኢሴን ባዶ አድርጌ በስልኬ ነው የምጠቀመው። እነዚህም በርካታ የሆነ ጥቅሞችን ሰቶኛል። ላብነት ኮስት ሚኒማይዝ ከማድረግ አንጻር፣ ከማወጣቸውን ገንዘቦች ከመቀነስ አንጻር ትልቅ ሚና ይጫወታል። ገንዘብ ኪስ ውስጥ ያለ ገንዘብ እንዳይበላሽ የራሱን የሆነ ስለሚ ስለሚጫወት በዛ እንትን እጠቀማለሁ። ሌላኛው በኢኮመርስም እነዚህ ኦንላይን ግብይቶችንም ሞር በዛ እጠቀማለሁ። ጊዜን ከመቆጠብ አንጻር ስራዬን ከማቀላጠፍ አንጻርም በዲጂታል በምጠቀሙ በዚህ በትንሿ ዲቫይስ ይህን ሁሉ ነገር እየተጠቀምኩ ጊዜንም ገንዘቤንም ሚኒማይዝ ማድረግ ችያለሁ። እኔ አሁን ባለኝ ሂደት ማለት ነው። የዲጂታል ፋይናንስ ቴክኖሎጂ ተጠቃሚዎች ብቻ ሳይሆን አንዳንድ አገልግሎት ሰጪ ድርጅቶችም አገልግሎታቸውን ወደ ዲጂታል ቴክኖሎጂ እየለወጡ መሆኑን ይናገራሉ። የዘምዘም ባንክ የሰርቪስና የትራንስፎርሜሽን ዲሬክተር አቶ ነጂብ አልይ አህመድ በተለይ በባንክ አሰራር የጥሬ ገንዘብ መቀባበል እየተውን መተናል ይላሉ። አሁን ወደን ሳይሆን ወደዛ እየሄድን ነው። ሁሉም ባንኮች ነዳጅ ለመክፈል ካሽ ትተናል። መንግስትም አይቀበል ለዚህ ካሽ ይዛውን ነዳጅ ማደያ ከቆም ይሽ ይቀብሃል ሰው ወይ በቴሌ ብር ክፈል ይላል፣ ወይ በሲዲ ብር ክፈል ይላል፣ ወይ በሆነ ዲጂታል ፕላትፎርም ነው እንጂ መቀበል ስቷል። ሱፐርማርኬት ስትገባ ወይ በኤቲኤም ካርድ በካርድ ባንኪንግ ወይ በፖስት ወይ በኪዩአር ኮድ ወይ በሞባይል ባንኪንግ ነው የምትከፍለው። ስለዚህ ባንኪንግ የሚባለው ኮንሴፕት ራሱ ድሮ ከምን ከሚታወቀው የባንክ አሰራር የባንክ ደብተር ይዞ መሄድ ቀርቷል። የባንክ ቼክ ራሱ ቼክ የሚባለውን ይዞ መንቀሳቀስ እየቀረን ያለው፣ ወረቀትን የሚነካካ ነገር ባንኮች እየተዉን ያለው ይህ ደግሞ ከግሎባላይዜሽንም ከሲቪላይዜሽንም ጋር የሚገናኝ ሆኖ እየመጣ ሁሉም የባንክ ቴክኖሎጂዎችም እንደዛው እየተበራከቱ ነው ያሉት። ካሽ ሪሲቪንግ ማሽን እየመጣ ነው። ሰው ዝም ብሎ ባንኩን እዚህ ኢንተርኔት ላይ ቁጭ ብሎ የገባ የወጣ ገንዘቡን ሞባይሉ ላይ ማየት ከቻለ ባንክ መሄድ እየቀረ ያለ፣ እንደ ድሮ ባንክ የምትሄድበት ነገር የለም። ላቅ መኔ ራሴ አሁን ካሽ የያዝኩበት ዘመን በጣም አላስታውስም። ቤት ስገባ ሁሌ ካሽዬ ስለማይጋ፣ ትንንሽ የቤት ወጪ ራሱ ሞባይል ባንኪንግ ነው የምጠቀመው። ክፍያ፣ ገንዘብ ማስተላለፍ ተው ብሎ ቀረ። ባንክ ሄዶ ወረቀት ሞልቶ መላት። አሁን በገንዘብ በሞባይል በዲጂታል ውስጥ የሚሽከረከረው ገንዘብ ኖርማሊ በባንክ ውስጥ ከሚሽከረከረው እየበለጠ ነው ያለ። ኢኮኖሚው በዛ እየተቃኘ ነው ያለው። ማለት የአካውንቲንግ ና ፋይናንስ ባለሙያ ና ዲጂታል ፋይናንሻል ቴክኖሎጂ ወይም ፊንቴክ ተቋም አማካሪ ድርጅት አሰልጣኝ ና አማካሪ እንደሆኑ የነገሩን አቶ በረከት ቦጋለ ሀገሪቱ እንደ መርህ የዲጂታል ኢትዮጵያን ስትራቴጂን ከማስፈጸም አንጻር ጥሩ እየሰራች ነው ይላሉ። የዲጂታል ግብይቱ ያው ጥሩ ነው። ሀገሪቷም እንደ መርህ የዲጂታል ኢትዮጵያን ስትራቴጂ ከማስፈጸም አንጻር ከማስቀጠል አንጻር ጥሩ እየሰራች ነው ያለችው። ሀገሪቷ በኢኮሜርስ ፕላትፎርም ላይ የተሰማሩ ጥሩ ጥሩ የሆኑ ፕላትፎርሞች አሉ። ሌላው በዲጂታል ፋይናንሻል ሰርቪስ ፕሮቫይደሮችም በመንግስት ባለቤትነት ስር ያሉ በግል ሌላው ደግሞ ከውጭ መጥተው አገልግሎት እየሰጠው ያሉ እነ ሳፋሪኮም አይነትና ኢንፔሳ አሉ እና ጥሩ ነው በአሁኑ ሰዓት ቀደም ከሁለት አመት በፊት ሶስት ዓመት በፊት ቀድሞ ከነበረው አሁን ጥሩ ደረጃ ላይ ያለው በምን በምን መንገዶች ነው አገልግሎት የሚሰጡት? የዲጂታል ይሄ ግብይት ፕላትፎርሞች፣ እነዚህ ኢኮሜርስ፣ ኦንላይን ማርኬት ሌሶች ያው ኦንላይን የመገባያ ፕላትፎርሞች ናቸው። ሻጭ አምራቾች ወይም ሻጮች እቃዎቻቸውን የሚሰጡትን አገልግሎት በፌስቡክ ወይም በራሳቸው በሞባይል አፕሊኬሽን ኦንላይን ያስተዋውቃሉ። ገዢዎች ደግሞ ኦንላይን ፍላጎታቸውን መሰረት አድርገው ኦንላይን ያዛሉ። ከዴሊቨሪ አገልግሎት ጭምር ቤታቸው ድረስ አገልግሎትም እቃዎች የሚያገኙበት ነገር ነው ያለው። ሌላው ፋይናንሻል ቴክኖሎጂን በተመለከተ ዲጂታል ፋይናንስ ሰርቪስ ፕሮቫይደሮች አሉ። ሁለት አይነት ሰርቪስ የሚሰጡ አሉ። ፒ አይ የሚባሉ ፔመንት ኢንስትሩመንት ኢንሹሮች አሉ፣ ፔመንት ሰርቪስ ፕሮቫይደሮች አሉ። አሁን ፔመንት ኢንስትሩመንት ኢንሹሮች፣ አሁን ካቻ ካቻ የሚባል አለ። ይህ ካቻ በግለሰብ የፕራይቬት ኦንድ ነው። ፕራይቬት ኦንድ ሆኖ የሳፋሪኮምን ሲም ካርድም የ የኢትዮ ቴሌኮምን ሲም ካርድም የሚቀበል ነው። ይሄ ፕራይቬት ሞባይል መኒ ይባላል። ፔመንት ኢንስትሩመንት ሹር ነው። ሌላው ከውጭ ሀገር የመጣ ኤምፔሳ ይባላለ ሳፋሪኮም ስር ያለ ኦር ለብቻውን አገልግሎት የሚሰጥ ነው። ኤምፔሳ ሞባይል መኒ ነው። ሌላው አሁን በገበያውንም እየበራ ያለ በመንግስት ባለቤትነት ስር ያለ ቴሌብር አለ። ቴሌብር ያው ፔመንት ኢንስትሩመንት ሹር ነው። ሞባይል መኒ ነው። ሞባይል መኒ ነው። ይሄ በአንድ ካቴጎሪ ያለ ነው። ሌላው ደግሞ ፔመንት ሰርቪስ ፕሮቫይደር ውስጥ ተብለው እንደ ፔመንት ጌታዎች፣ ሌሎች ባንክ ላይ የባንክ የሞባይል መኒ አገልግሎት የሚሰጡ አሁን ብንጠራቸው ናሪስ ቻፓ ሌሎች የፔይመንት ሰርቪስ ፕሮቫይደሮች አሉ። እና እነዚህን አገልግሎት የሚሰጡ ተቋማት ከብሔራዊ ባንክ ፍቃድ አግኝተው በአሁኑ ሰዓት በጥሩ ሁኔታ ሰርቪስ እየሰጡ ነው ያሉት፣ ጥሩ ሚናም እየተጫወቱ ነው ያሉት አቶ ነጂብ። ዲጂታል ቴክኖሎጂው በፋይናንስ በተለይም በባንኮች ውስጥም ሆነ በሌላው ዘርፍ ሁሉ የሚሰጠውን አገልግሎት በሚገባ ለመገንዘብ ዲጂታል ቴክኖሎጂ ስንል ራሱ ምን ማለታችን ነው የሚለውን ከቃሉ አንስቶ መረዳት ግልጽ ግንዛቤን ይሰጣል ይላሉ። ዲጂታል የሚባለው ኮንሴፕት ራሱ ምንድን ነው? በባንክ ውስጥስ ስ ምን አሉታዊ ተጽዕኖ አለው? ባንኮችን ምን ይጠቅመዋል? እና ባንክና ሌሎች የኢኮኖሚ ክፍሎችን እንዴት ያገናኛል የምለውም ብናይ ከዛ ብንጀምር ደስ ይለኛል። ያው ዲጂታል እና ዲጂታላይዜሽን፣ ዲጂታይዜሽን እና ዲጂታል ትራንስፎርሜሽን የሚባሉ ሶስት ቁልፍ ነገሮች አሉ። በዲጂታል ዓለም ዲጂታይዜሽን የሚባለው አማርኛ ቃል አናሎግ ዳታ ወይም ዝም ብሎ ተለመደ መንገድ የሚ ቀመጥን መረጃ ወደ ኮምፒውተር ማስገባት ዲጂታይዜሽን ይባላል። ወደ ኮምፒውተር ሶር የሚደረግ ወደ ኮምፒውተር ውስጥ ገብቶ ማስቀመጥ ማለት ነው። ዳታን ወደ ኮምፒውተር ማስቀመጥ፣ መረጃን ወደ ኮምፒውተር አስገብቶ ማስቀመጥ ዲጂታይዜሽን እንለዋለን። ይሄ መጀመሪያ ስቴት ነው። እዛ ዲጂታላይዜሽን ይመጣል። ዲጂታላይዜሽን ማለት ደግሞ የዲጂታል ቴክኖሎጂን ተጠቅሞ እነዛን ዳታ ማኒፕሌት ማድረግ፣ መሸጥ፣ መለወጥ፣ ማከፋፈል፣ ማርኬት ማድረግ ማለት ነው። እንደ ሀገርም ኢትዮጵያ በሆም ግሮን ኢኮኖሚ የያዘችው አንዱ ይሄ ነው ቪታላይዜሽን የሚባለው ነገር። ስለዚህ ትልቁ የኢኮኖሚ የሀገራችን ኢኮኖሚ መርህ ሆኖ እየተከተልን ነው ያለ ነው። የመንግስቱ መስሪያ ቤቶች ቴሌን ጨምሮ የኢትዮጵያን የዲጂታል ጉዞውን ለማድረግ ሰፊ ርብርብ እየተደረገ ይገኛል። የቱሪዝም ሴክተር፣ የግብርና ሴክተር እና የሰርቪስ ሴክተር ዲጂታላይዜሽን ዋና የመንግስት የትኩረት አቅጣጫ ነው። እዚህ ውስጥ ባንኮችም አሉ። ዲጂታላይዜሽን የዲጂታል ትራንስፎርሜሽን ስትራቴጂ እና የዲጂታል ቴክኖሎጂ እንትን ነው ማለት ነው። ኮምባይንድ ኢፈርት ነው። ዲጂታል ቴክኖሎጂ፣ ዲጂታል ቢዝነስ ሞዴል እና ዲጂታል ስትራቴጂ አወደን አዋህዶ መስራት ማለት ነው። ዲጂታል ማለት ሌላው ዲጂታል ትራንስፎርሜሽን የሚባለው የዲጂታላዊ ቲንኪንግ ወይም አስተሳሰብን መፍጠር ማለት ነው። እነዚህ ቤዚክ ነገሮች ስለሆኑ መሰረታዊ ነገሮች ናቸው እና ማንም እነዚህን ነገሮች በፕራይማሪ ደረጃ በመጀመሪያ ደረጃ ማወቅ አለበት ማለት ነው። ስለ ዲጂታል ስናወራ፣ ኦኬ ይህን ካልኩ በኋላ ዲጂታል ባንክን እንዴት ኢንፍሉዌንስ አደረገ፣ ምን ተጠቀማችሁ የምለውን ነገር ለማውራት ባንኮች ድሮ ብራንች እየከፈቱ ሰራተኛ ቀጥረው በባንክ ብቻ በወረቀት ብቻ የሚሰሩትን ስራ አሁን ወደ ኮምፒውተር ሲስተም እየቀየሩ ወደ ሞባይል ባንኪንግ እየቀየሩ ወደ ተለያዩ አፕሊኬሽን እና ሶፍትዌሮች እየቀየሩ ከሞባይል ከኮምፒውተር እየነዳህም ከሰዓት ጭምር እጃችን ላይ ከምናስረው የሞባይል ጋር የሚገናኙ ሰዓቶች ላይ ጭምር ሆነ የሞባይል ባንኪንግ የባንኪንግ አገልግሎት ማግኘት ትችላለህ። ይሄ ዲጂታል ባንኪንግ ያመጣው ትሩፋት ነው ማለት ነው። ዲጂታል ቴክኖሎጂ በሕዝቡ ዘንድ ያለው ተቀባይነት እየተሻለ የመጣ ቢሆንም ቀደም ሲል እጅግ በጣም አስቸጋሪ እንደነበር አቶ በረከት ይናገራሉ። ያው ሕዝቡ አሁን ምንድን ነው በፊት በጣም ከአንድ ዓመት በፊት ነው ከሆኑ ወራቶችን በፊት በጣም አስቸጋሪ ነበረ። ያው ሕዝቡም ትንሽ የዲጂታል ፎቢያ የሚባልም አለ። የቴክኖሎጂ ፎቢያ ያለበት የኢትዮጵያ ሕዝብ አብዛኛው አፍሪካ ሀገር ላይ ኢትዮጵያ ላይ እንደውም የባሰ ነበረ። ቅርብ ያሉ እዚሁ እዚሁ ራሱ ሶማሌና ኬንያ ብትል ሶማሌ ክልል ብትሄድ የኛ ስናነጻጽሩ እዛ በጣም ነው የሚጠቀሙት። እዚህ ኢትዮጵያ ላይ አዲስ አበባ፣ ሌሎች ክፍለ ሀገር ላይ የዲጂታል አጠቃቀም ስርዓት በጣም ያነሰ ነበር። አሁን አሁን ግን መንግስትም አሁን የመብራት ክፍያ፣ የነዳጅ ክፍያ፣ እነዚህም በተመለከተ እንደ ግዴታም የትራፊክ ቅጣት ክፍያ እነዚህ እነዚህ ነገሮች ከመምጣታቸው አንጻር ህዝቡም ግዴታ አድርጎ ዩኤስኤስዲዎችን ሌላው ደግሞ የሞባይል መኒዎችን ዲጂታል ፕላ ፕላትፎርሞችን የመጠቀም ምንጭ አለ። ጥሩ ነው። አሁን ንግድ ባንክ ላይ እንደ ግዴታም ሳይሆን ሰው ወደ ሞባይል ባንኪንጉ እንዲመጣ ለማድረግ የኮንቬንሽናል የሆነውን ሲስተም ሰርቪስ ገንዘብ ውዱ ለማድረግ የሚመጡትን ኢቲም እንዲጠቀሙ ሞባይል ባንኪንግ አትጠቀምም፣ እንዲ ለሞባይል ባንኪንግ ለምንድን ማትጠቀሙ ከሚል አንጻር ወደዛ እየገፉ ነው ያሉት። ሌሎች ባንኮችም እንደዚህ እያደረጉ ነው ያሉት እና ሕዝቡም ግን ጉሊት ደረጃ አሁን አትክልት ተራዎች ብትሄድ፣ አሁን ቴሌብር የለም። ታክሲ ውስጥ ራሱ ግን ገንዘብ እጅ ላይም ከሌለ ቴሌብር ካለ ላክልኝ የሚል ነገርም አለ እና ጥሩ ነው። አሁን ይሄ ለምንድን ነው ስፔሻሊ አሁን እዚህ ላይ ቴሌብር ጥሩ ሚና ተጫውቷል። በቃ ቴሌብር መምጣት ሙሉ በሙሉ አገሪቷ ውስጥ ያለውን ብዙ የዲጂታል ባሪየር ዲስረብት አድርጎታል እና ህዝቡም ጥሩ እየተጠቀመ ነው ያለው። ግን እንደተጠበቀው መሆን ባለበት ደረጃ አይደለም ያለው እና ገና ብዙ ይቀረናል። ምን ክፍተቶች አሉት? ለምሳሌ ምንድን ነው ብዙ ይቀረናል ሲባል ለምሳሌ ምን ይቀራል? አሁን ምንድን ነው በአገሪቷ ውስጥ ያለ እንትን አንዳንዴ አገልግሎትን በምንሰጥበት ሰዓት ትንሽ ያው አገሪቷም ገና ከመሆኑ አንጻር የኢንፍራስትራክቸር ችግርም ስላለ ሙሉ በሙሉ ፈጣን የሆነ ሁል ጊዜ ደግሞ ስቴብል የሆነ የኢንተርኔት ሰርቪስም ላይኖር ይችላል እና ከዛ አንጻር ትንሽ አገልግሎት የመቆራረጥ ሂደት አለ። ሌላው ደግሞ እነዚህ በሜሴጅ የሚገቡ በቴክስት ሜሴጅ የሚገቡ ሌሎች ደግሞ አንዳንድ የሚወሩም ነገሮች ስላሉ ሰሩ ከመሰት አንጻር ይህን ሲስተም ይህን ሰርቪስ የመጠቀም እንትኑ ትንሽ እንደ ፋክተር የሚታየ ነው። በኢትዮጵያ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ በቅርቡ የአንድ መቶ ቀናት የስራ አፈጻጸም ግምገማ ሪፖርት የ2016 አስር ወራት የማክሮ ኢኮኖሚና የዘርፎች ዋና ዋና አፈጻጸም ሪፖርት ባቀረቡበት ወቅት በአስር ወራት ውስጥ ስድስት ነጥብ ሰባት ትሪሊየን ብር በዲጂታል መልክ መተላለፉን አስታውቀዋል። የተለያዩ የዲጂታል መተግበሪያዎች ወደ አምስት ነጥብ ስድስት ቢሊዮን ብር የጥቃቅን ብድር መሰጠቱትና አምስት ነጥብ ሰባት ቢሊዮን ብር በቁጠባ መልክ መግባቱን በመግለጽ የዲጂታል ቴክኖሎጂ እየተስፋፋ መምጣቱን ተናግረዋል። ከዓለም ባንክና ከሌሎች ዓለም አቀፍ የዲጂታል ፋይናንስ ተከታታይ ተቋማት የተገኘው መረጃ ለውጡ መኖሩን የሚያሳይ ቢሆንም መሆን ከሚገባው ደረጃ ገና ብዙ እንደሚቀረው አመልክተዋል። አዳጊ ኢኮኖሚ ካላቸው አገሮች የዲጂታል አካውንት ካላቸው ውስጥ የዲጂታል ክፍያ ነው የሚጠቀሙት 57 ከመቶ ሲሆኑ የኢትዮጵያ ገና 42 ከመቶ ላይ መሆኑን አመልክተዋል። በዚህ የዲጂታል ፋይናንስ ቴክኖሎጂ ዙሪያ አሁን ይዟል የተባለውን ፈጣንና ትክክለኛ አቅጣጫ ለማስቀጠልም ሆነ ይገኝበታል የተባለውን ዝቅተኛ ደረጃ ለማሻሻል ሊስተካከል የሚገባቸው ነገሮች ምንድን ናቸው? በሚል ባለሙያዎች የሰጡንን አስተያየት በማካተት በሌላ ዝግጅት እንመለሳለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። በኢትዮጵያ የዲጂታል ፋይናንስ እና ግብይት ቴክኖሎጂ መስፋፋትን የሚዳሰው ዘገባን የተከታተል ነው። አሁን ደግሞ ትንሽ በሙዚቃ አረፍ ብለን ብንመለስ ይቻላል። የዛሬው ሙዚቃ መራጫችን አስማማው፣ እንግዲህ አንተ ነህ። ማንን ልትጋብዘን አሰብክ? እውነት ነው። ዛሬ የአድማጮቻችን ሙዚቃ የምጋብዘው እኔ ነኝ። ከተለቀቀ አንድ ሳምንት ብቻ የሆነውን የወንዶ ሰም መኮንን ወይም በብዛት በሚታወቅበት የመድረክ ስሙ ወንዲ ማክ አልበም ውስጥ ባረገኝ የሚለው ሙዚቃ ቀጥለን ደግሞ ለአድማጮቻችን ጋብዝ You're <laughs> You. We'll ገኝ በሚሊዮን ዶሰን ዜማ ዘና እንዳላችሁ እናምናለን። አሁን ደግሞ ወደ ቀጣዩ ዘገባ እንለፍ። ቀጣዩ ዘገባችን በሚዙሪ ግዛት ውስጥ ስለሚገኘው የሴንት ሉዊስ ዩኒቨርሲቲ ተማሪ ጥረትና ስኬት ነው። ፍራውል አመድ በሚዙሪ ግዛት ውስጥ በሚገኘው ሴንት ሉዊስ ዩኒቨርሲቲ ተማሪ ነው። በማደሪያ ክፍል ውስጥ ድንገት የጀመረው የቡና ንግድ ሞይ ካፌ የተሰኘ ታዋቂ የቡና አቀነባባሪ ድርጅት ባለቤት አድርጎታል። በትንሹ የተጀመረው ስራ ዛሬ ወጣቱን ትውልደ ኢትዮጵያዊ ከከተማዋ የተሻገረ እውቅና እንዲያገኝ እና ለበርካታ ወጣቶች መነቃቃትን ሊፈጥር አስችሎታል። ከሰሞኑ ወደ ዋሽንግተን ዲሲ ብቅ ባለ ወቅት በተያያዥ ጉዳዮች ላይ ከሀብታሙ ስዩም ጋር ተጫዋውቷል። አስቀድሞ ስለ አስተዳደጉ ይነግረናል። ተወልጄ ያደኩት ኢትዮጵያ ነው። የተወለድኩት ጭሮ ወይ ደግሞ አሰበ ተፈሪ ወደ ሀረርጌ ነው። ከዛን ደግሞ ናዝሬት የተማርኩት ከአራተኛ ክፍል ጀምሮ እስከ ስምንተኛ ክፍል። ከዛም በኋላ እዚህ 14 አመቴ ነው እዚህ የመጣት፣ 14 አመቴ እዚህ 2017 እዚህ መጥቼ በቃ ሀያ ስኩል የተማርኩት እዚህ አሜሪካ ነው። ከዛን አሁን ዩኒቨርሲቲ ሶስት አመት ጨርሼ አንድ አመት ነው የሚቀረኝ። የምትማርበት ዩኒቨርሲቲ ሴንት ሉዊስ ዩኒቨርሲቲ ውስጥ ነው የምትማረው? አዎ፣ ሴንት ሉዊስ ዩኒቨርሲቲ ነው የምማረው። እዛ መጀመሪያ የመጣሁበት ከተማ ነው። በጣም ላር ኦፖርቹኒቲ ስላገኘው እዛ መሄድ አልፈለኩም ሌላ ቦታ፣ ለዛ እዛ ነው። ለትምህርት በመጣህበት ዩኒቨርሲቲ ውስጥ አዲስ የንግድ ሀሳብ ጀምረህ የተማሪዎችን የመምህራንን፣ በአጠቃላይ ደግሞ እዛ ያለውን ማህበረሰብ ትኩረት ለመያዝ በቅተሃል። እሱም በራስህ ማደሪያ ክፍል ወይም ዶርም ውስጥ የጀመርከው የቡና ንግድ ነው። ስላጀማመሩ አጀማመሩ ንገረኝ እስቲ፣ እንዴት ሀሳቡ መጣልህ? ያ ቢዝነስ እኔ በቃ አገር ኢትዮጵያም እያለሁ ፋሚሊዎች በጣም ሁሌም ቢዝነስ ነበር እንትን እየሰሩ የነበሩት አስር አመት ዘጠኝ አመት አስር አመት የራሱ እየነበርኩ እሰራ ነበር ሱቅ ውስጥ ምናምን እራስ የፈልጌኝ ማለት ነው። ስለዛ እዚህ ስመጣ በጣም ኦፖርቹኒቲ እንዳለ ስላየው ብዙ ነገር ማድረግ ጀመርኩኝ። ስታክ ትሬዲንግ፣ ኢቤይ ላይ ምናምን ጫማ እየገዛው እየሸጥኩኝ ምናምን። ከዛን እዚህ ኮሌጅ ስመጣ በቃ ይሄ የቡና አይዲያስ ሲመጣልኝ ብዙ አብዛኛው ሰው ኢትዮጵያን ቡና ምን ያህል እንደሚወዱ ሲገባኝ አገር ቤት ደግሞ ፋርመሮቹ ምንም ብር አይሰሩም። ያ የሚሆነው ቡና ለቡናው በደንብ ስለማይከፈሉ ነው። ስለዛው እኔ ይህንን እንትን ማድረግ አላ ሶሉሽን ማምጣት ስለ ስለምችል ስለመሰለኝ እንደዛ አይዲያ አግኝቼ በቃ አልጀመርኩኝ በምትማርበት ትምህርት ቤት ውስጥ ይህንን ነገር ስጀምር የነበረው ምላሽ ምንድን ነው? በትምህርት ቤቱ አስተዳደር፣ በአካባቢው ሰዎች ዘንድስ የፈጠረው እንግዳ ነገር አልነበረም ወይ? እንትኑ ሬስፖንሱ በአብዛኛው ብዙ ሰው እንዲህ አይዲያ ሲኖር ሲጀምር ብዙ ሰው በቃ ትንሽ ነገር ነው የሚመስላቸው። ለምን እውነትም ነው ትንሽ ነገር ነው ስጀምር። ሁሌም ከትንሽ ነው የሚጀምረው። ብዙ ሰው ፎከስ አያደርግብም። ከዛን እያደግ ስንመጣ ያኔ ነው በቃ አብዛኛው ሰው እንትን ማየት ምናምን ፎሎ ማድረግ የሚጀምሩት። እኔ የጀመርኩት ዶርም ሩሜ ውስጥ ነው እና ፓሊሲ ያለ ሁሉ አብዛኛ ዩኒቨርሲቲ ቢዝነስ ዶርም ሮም ውስጥ ማድረግ አይችልም። ትራንዛክሽን ማድረግ አይችልም። ስለዛ እሱን እኔ ቢዝነስ እንዳሳደግክሩ ዶርም ሩም ውስጥ ፋይንድ ውት ሲያደርጉ ትንሽ እንትን በቃላ እንዳቆም ምናምን ፈልጎ ነበር፣ ግን እኔ ነገርኳቸው። ግዴርስ ኖ ወይ ዳዳ ክርስታፕ በጣም አንድ አመት ሁሉ እየለፋው ስለሆነ ዩ ኬክ ሚ ትምህርት ነው የማቆመው እንጂ ከአሁን በኋላ አንድ ለፍቼ እኔ ይህንን አላቆመም ስላቸው፣ በቃ ችግር የለውም እሺ፣ ስራ ና ትራንዛክሽን ብቻ አታርግ። ቡና እንትን ምናምን እያረክ ለሌላ ሰው ፖስት ኦፊስ ምን ልክ ሆነ ችግር የለውም ብሎ እሺ አሉኝ። ያን ነው አንድ ማ ፌቨሪት ሩል ፎር ቢዝነስ አንትርፕኖርሽፕ ኔቨር ፍቃድ አጠየቅ ይቅርታ መጠየቅ ይሻላል እና ለዛ ብዬ በቃ ሁሉንም ነገር እንደዛ ነው እንትን እያልኩ ያለሁት በአብዛኛው እኔ የተማርኩት ብዙ ሩል ያሉት ማለት ነው። ህጎች ቢኖሩም ለክፉ በማይሰጥ መንገድ እነሱን መስበር ወይም መጣስ ማለት ነው። ለመጀመሪያ ጊዜ ለገበያ ያቀረብከው ቡና ከሀገር ቤት በሻንጣ የተላከልህ እንደነበረ ሰምቻለሁ። አሁን ግን በሻንጣ ሳይሆን እጅግ በሰፋና በገዘፈ መንገድ የቡና ንግዱን እንዳያስክ ሰምቻለሁ። ምን ላይ ደረስክ? ስላለህበት ደረጃና ሁኔታዎች ንገረን። የጀመርኩት እኔ አይዲያውን ሲኖረኝ አገር ቤት ደውዬ ቡና ልልኩልኝ ትችላላቸው አልኳቸው። እናቴ ቤት እዛ ኢትዮጵያ ሄዳ ነበር ለቫኬሽን ሰምር እሷ ስንመጣ ሻንጣ ውስጥ 30 ፓውንድ ነው ይዛ ነበር የመጣቸው። ከዛን እኔ ማወቅ የፈለግኩት ይህንን ነገር መሸጥ እችላለሁ ወይስ ነው። በቃ ለዛ ብዙ ማምጣት አልፈለግኩም። ቢዝነሱን ቶሎ ብዬ እሱን 30 ፓውንድ ተጠቅሜ እንትን እንትንስል ሽሸጠው በአንድ ቀን ውስጥ ምናምን ሽጠን ጨርሰን ከዛን ሀድ ቱ ፋይንድ ብር ወይ ሌላ ቡና ማመጥበት መንገድ እንትን አልኩኝ ና ቀስ በቀስ ከዛ እንትን ሀንድርድ ፓውንድ ወይ ከዛን ደግሞ ፓሌት ማምጣት ጀመርን። እየጨመረ መጣ። ጣመጠው መጠን ማለት ነው። አዎ እየጨመረ መጣን። አሁን ባለፈው ወደ ወደ ሶስት ወር በፊት ምናምን ኮንቴነር እዚህ ያስገባንና አሁን የምናደርገው ለሰው ትንሽ ስሞል ባግ እንሸጣለን። ቀጥታ ወደ ከስተመርስ ደግሞ ለእንትንም እንሸጣለን ማለት ነው። ለሮስት አድርጎ ለሚሸጡት አሪፍ ኢትዮጵያን ቡና የሚፈልጉት ለእነሱም እንሸጣለን። በራስ ተነሳሽነት የጀመርከው የቡና ንግድ በብዙዎች አይን ውስጥ እንድትገባ አድርገዋል። የመጪ ዘመን ህልምህ ምንድን ነው? አሁን የጀመርከው ምን ማድረስ ነው የምትፈልገው? ማድረግ የምፈልገው ሜን ጎል ፋርመሮቹ፣ ኢትዮጵያ ፋርመሮቹ ገበሬዎች እንዳይቸገሩ ነው። ፈጣሪ ይመስገን እዚህ አሜሪካን ያለሁት አላ ምንም እንደሆነው መኖር ይችላለሁ፣ ግን እዛ አሁን ፋርመሮቹ እንደዛ ለፍቶ ብር አላ ኢነፍ መኒ ፋሚሊያቸውን ለማሳደር ብር እያገኙ ስላልሆነ እሱን ነው እኔ በደንብ ማድረግ ምፈልገው። ስለዛ አሁን በሚመጣው አምስት አመት ወይ አስር አመት እኔ ማድረግ ምፈልገው እንዳለ በቃ አሁን እንዲ ከዚህ እየሄዱ ኤክስፖርት የሚያደርጉትን በፋርመሮቹን በደንብ የማይከፍሉ ካምፓኒ ትላልቅ ካምፓኒዎችን እነሱን እንዳለ እኔ ከኢትዮጵያ ውስጥ አባረን እኔ ከፋርመሮቹ ጋር እየሰራን እነሱ ብር በደንብ ቡናቸውን ሽጦ ማለት ነው፣ ለሰሩት በደንብ እንዲከፈላቸው። እንደዛ ነው ኔ ማድረግ ፈልገው እንዳይቸገሩ ማለት ነው። መልካም። በስተ መጨረሻ በርካታ ወጣቶች ጭንቅላታቸው ውስጥ የተለያየ የንግድ ሀሳብ የፈጠራ ሀሳብ አላቸው፣ ወደ እውነታ በመቀየር ረገድ ውስጥ ደግሞ ፍርሃቱ ስጋቱ ይዛቸዋል። ለነሱ የምትመክረው ምክር ምንድን ነው? መጀመር እሱ በደንብ የሚከብደው ነገር ስለ ቢዝነስ መጀመሩ ነው ማለት ነው ዝም ብለ አንዴ ከጀመርክ ቀስ በቀስ እያልክ አንተ ሳታወቅ ትልቅ ቦታ ልደርስ ትችላለህ። ግን መጀመሩ ነው በደንብ የሚከብደው ለአብዛኛው ሰው። እኔ አሁን ቡናውን ስጀምር ልጀምር የነበረው እንትን ካርት እያርኩኝ ቡና ለተማሪዎቹ ካምፓስ ላይ መሸጥ ነበር። ግን እሱ ኦንላይን ቡና እንድሸጥ አድርገን፣ ከዛ እሱ ደግሞ ወደ ኮንቴነር ምናምን ለሌላ ሮስተሮቹ እንድንሸጥ አድርገን ስለዛ ማወቅ የለብህም። ፕላን አይኑር ችግር የለውም። አንዳንድ ሰው በቃ ፐርፌክት ፕላን እንዲኖራቸው ነው የሚፈልጉት፣ ለዛ ነው የሚጠብቁት። እሱ እንደውም ቶሎ ብለህ እንዳታረግ ሊያደርግ ይችላል ፕላን መኖር ማለት ነው። ሶ ፕላን ካልኖረ አሪፍ ነው። ስ ጀምር እና ሳታውቅ ትልቅ ቦታ ልድርስ ትችላለህ። ስለዚህ ካለ ስጋት ነገሮችን መጀመር አዎ የሆኑ ነገሮች ለማድረግ ወደ ኋላ የሚለውን ስሜት መታገል ላይ ነው ማተኮር ያለባቸው፣ ነው የምትለይ። መፍራቱ ችግር የለውም ግን ስቲል። በጣም አመሰግናለው ፍራው ላህመድ ለነበረን ቆይታ። ከሴንት ሉዊስ ከተማ እዚህ ዋሽንግተን ዲሲ ከተማ በመጣህበት ጊዜን ያገኘው ለአጋራህን ሀሳብ ለሁሉ ነገር አመስጋኝ ነኝ። በጣም አመሰግናለሁ ለአፖርቹኒቲው እና ያ ታንክ ዩ። አመሰግናለሁ። በሚዙሪ ግዛት ውስጥ ስለሚገኘው የሴንት ሉዊስ ዩኒቨርሲቲ ተማሪ ጥረትና ስኬት ነው የተከታተላችሁት። አሁን ደግሞ የሰው ሰራሽ አስተውሎት ኩባንያዎች የሥራቸውን ምንጭ እንዲገልጹ በሕግ ሊገደዱ ነው መባሉን ወደ ተመለከተው ቅንብራችን እናልፋለን። አርቲስቶችና የፈጠራ ባለሙያዎች ስራዎቻችን ያለምንም የገንዘብ ካሳ ለበርካታ ቢሊዮን ዶላሮች የሰው ሰራሽ አስተውሎት ኢንዱስትሪዎች ሲሳይ ሆኗል እያሉ ነው። ማት ዲቪልስ ሰው ሰራሽ አስተውሎትን በተመለከተ በዩናይትድ ስቴትስ የቀረበውን የሕግ ረቂቅ ኩባንያዎች የሥራዎቻቸውን ምንጮች እንዲገልጹ የሚያስገድድ ነው ሲል ዘግቧል። ኤደን ገረመው ወደ አማርኛ መልሷለች፣ እንደሚከተለው ወደ እናንተ ይቀርባል። አርቲስት ካርላ ኦርቲስ የፊልምና የቴሌቪዥን ኢንዱስትሪ ትዕይንቶችና ገጸ ባህርያቶችን ዲዛይን ታደርጋለች። ለብላክ ፓንተር የሰራኋቸው አንዳንዶቹ ነገሮች እነዚሁና በክህሎቷ እንዲሁም ለየት ባለ ዜዋዋ በደንበኞች የምትፈለገው ካርላ የሰው ሰራሽ አስተውሎት ሰራተኞች የእሷን የጥበብ ስራዎች በመውሰድ እንደሚለማመዱና እንደሚያስመስሉ ስታውቅ ደንግጣለች። ትልቅ ውሸት ነው። ምክንያቱም ይሄ አሁን ቢሊዮን ዶላሮችን የሚያወጣና ከኛ ገበያ ጋር የሚወዳደር የአንድ ሌሊት ኢንዱስትሪ ነው። እጅግ ብዙ የሰው ሰራሽ አስተውለት ስርዓቶች በርካታ ከኢንተርኔት ላይ የተሰባሰቡ ምስሎችና ጽሁፎች ላይ ከቅጂ መብት ባለቤቶች ፍቃድና እውቅና ውጪ ለልምምድ ይውላሉ። ካርላ ከብዙ የፈጠራና የቅጂ መብት ባለቤቶች ጋር በመሆን እነዚህን የሰው ሰራሽ አስተውሎት ኩባንያዎች በሕግ በመሟገት ላይ ትገኛለች። በአንጻሩም እነዚህ ሙግቶች እየተካሄዱ ሳለ የዩናይትድ ስቴትስ ምክር ቤት የዳኝነት ኮሚቴ የሰው ሰራሽ አስተውሎት ኩባንያዎች የሚጠቀሟቸውን ስራዎች የይዘት ምንጮች እንዲገልጹ ለማስገደድ ረቂቅ እያየ ነው ይህ ህግ የፈጠራ ባለሙያዎች ካሳ እንዲያገኙ የሚረዳው የመጀመሪያ እርምጃ ተደርጎም ይታያል። በአውሮፓ ህብረት ውስጥ ከሚቀርቡት ሀሳቦች ጋር በሚመሳሰል መልኩ የኔ ሰነድ የኩባንያዎች ግልጽነት እንዲኖር የሰው ሰራሽ አስተውሎት ስርዓቶችን ለማሰልጠን የቅጅ መብት የተጠበቁ ስራዎችን ማጠቃለያ እንዲገልጹ የሚጠይቅና የፈጠራ ባለሙያዎች የባለቤትነት መብት እንዲኖራቸውና የማካካሻ ተጠቃሚዎች እንዲሆኑ የሚያደርግ ነው። ህጉ የሰው ሰራሽ አስተውሎት ስልጠና እንዲኖር ፈቃድ ለማግኘት በሚሟገቱ የፈጠራ ኢንዱስትሪ ቡድኖችና ማህበራት ዘንድ ታዋቂ ነው። የስታንፈርድ ዩኒቨርሲቲ የህግ ፕሮፌሰር ማርክ ሌምላይ በሙግት ላይ ያሉ ሁለት የሰው ሰራሽ አስተውሎት ኩባንያዎችን ጉዳይ የወከሉ ባለሙያ ናቸው። ለአብነት እኔ የምወክለውን የተረጋጋ የሰው ሰራሽ አስተውሎትን ውሰድ ሁለት ቢሊዮን የሚሆኑ ምስሎችን በላዩን ለትርፍ ያልተቋቋመ ዳታቤዝ ተቀምጦ ሰዎች ይለማመዳሉ። መላ ኩባንያው ራሱ ሁለት ቢሊዮን ዶላር ነው የሚያወጣው። ግማሹን ገንዘብ ከመላው ኩባንያው ላይ ወስደን ለአርቲስቶችና መሰሎቻቸው ለልምምድ ለቀረቡባቸው ግለሰቦች እንስጥ ብንል እንኳን እያንዳንዱ ሰው አምሳ ሳንቲም ብቻ ነው የሚያገኘው። መረጃን ይፋ የማድረግ ህጉ ከካሳ ክፍያ በዘለለ አስፈላጊ ነው የሚሉት ደግሞ የቴክኖሎጂ ህግ መምህሩ ጀምስ ግሪምልማን ናቸው። እንደሚመስለኝ የሰው ሰራሽ አስተውሎትን እድገት ለማልማት ስለ መዝገብ አያያዝ የበለጠ ጥንቃቄ ቢደረግ ጥሩ ይመስለኛል። የትኞቹ የመረጃ ስብስቦች ጥቅም ላይ እንደሚውሉ ከየት እንደመጡ ማን ትክክለኛነቱንና ጥራቱን እየመረመረ እንደሚገኝ በማወቅ በኢንዱስትሪ ውስጥ ከፍተኛ የጥራት ደረጃዎችን ያላቸውን ስራዎች ይፋ ለማድረግ ይረዳል። ከሰው ሰራሽ አስተውሎት የህግና የስነ ምግባር ጉዳዮች ጋር በተያያዘ ብዙ ክሶች እየመጡ እንዳሉት ሁሉ ሰዎች እንዴትና መቼ ካሳ ማግኘት እንደሚገባቸው የመሰረት ስራ በመሰራት ላይ ይገኛል። ለማዲበልስ ዘገባ አደን ገረመ ከዋሽንግተን ዲሲ። አድማጮቻችን የተለያዩ ማህበራዊና የኢኮኖሚ ጉዳዮች እንዳሰስንበት የምሽቱ መስታወት መሰናዳችን ይህን ይመስል ነበር። ፕሮግራማችን ከማጠናቀቃችን በፊት ግን ለመሰናበቻ ፓፓፓ የተሰኘው ከተለቀቀ ቀናት ብቻ ካስቆጠረው የአብዱኪያር አልበም አይዞን የሚለው ሙዚቃ እንጋብዛቸው። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት የቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና እኔም አስማማኝ ነው ነበሩ። ካብራችሁ ስለቆያችሁ እናመሰግናለን። ሰላም፣ ደህና አደሩልን።